የመላዋን መለዋን አገሪቱንና ብሎም የክልሉን ሰላምና ደህንነት ለማስጠበቅ በኦሮሚያ ክልል የእንቅስቃሴ ገደብ መጣሉን የክልሉ መንግስት አስታወቀ። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንደገለጹት ተሽከርካሪዎች እስከ ምሽቱ ሁለት ሰዓትና እግረኞች ደግሞ እስከ ምሽቱ ሶስት ሰዓት ብቻ መንቀሳቀስ ይችላሉ ብሏል። በክልሉ ከዚህ ቀደም የተመዘገቡም ሆነው ያልተመዘገቡ የጦር መሳሪያዎች በእጁ ያለ ግለሰብ ማስመዝገብ ይኖርበታልም ሲሉ ቢሮው ኃላፊ አስታውቀዋል። ዝርዝሩ ጸሐይ ዳምጠው። የኦሮሚያ ብሔራዊ ክልላዊ መንግስት በኢትዮጵያ ሕዝብ ተወካዮች ምክር ቤት በቅርቡ የጸደቀውን አስቸኳይ ጊዜ አዋጅ ለማስፈጸም የክልሉንና የሀገሪቱን ሰላምና ደህንነት ለማስጠበቅ በሚል ከህዳር ሶስት ጀምሮ ለስድስት ወራት የሚቆይ የእንቅስቃሴ ጊዜ ገደብ አውጥቷል። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በተለይ ለአሜሪካ ድምፅ የተቀመጡትን የእንቅስቃሴ ገደቦች አብራርተዋል። በክልላችን የሰዓት እላፊ ገደብ አስቀምጧል። የሰዓት እላፊ ገደቡን በተመለከተ ማንኛውም ሰው የክልላችን ነዋሪ የሆነ ከምሽቱ ሶስት ሰዓት እስከ ንጋት አስራ አንድ ሰዓት ተኩል የሰዓት እላፊ የተቀመጠ መሆኑን ነው በዚህ ደንብ ላይ የተደነገገው። በሌላ በተሽከርካሪዎችን በተመለከተ ከምሽቱ ሁለት ሰዓት እስከ ንጋት አስራ አንድ ሰዓት ተኩል ድረስ ማንኛውም ተሽከርካሪ ሞተርም ሆነ ሞተር አልባ መንቀሳቀስ እንደማይችል አስቀምጧል። የተሽከርካሪዎችም ሆነ የእግረኞች የእንቅስቃሴ ገደብ የጸጥታ ኃይልና ለሕክምና የሚያገለግሉ አምቡላንሶችን አይመለከትም ሲሉ አቶ ኃይሉ አክለዋል። ለጸጥታ አካላትና በአምቡላንስ የሚመለከት አይደለም እነሱን ሲረጋግጥና ሲታመንበት የአገልግሎት የሚሰጡ ይሆናል ማለት ነው። ሌላው የእንገተኛ የእሳት አደጋዎችን በተመለከተ ኤክሴፕሽናሊ እነዚህም ስራቸውን ለመስራት የሚያስችሉ ሁኔታዎች አሉ ማለት ነው። ነገር ግን በማንኛውም ሁኔታ ውስጥ ቢሆን የትኛውም ግለሰብ በአዋጁ የተቀመጠውን የምተላለፍ ከሆነ በአስቸኳይ ጊዜ አዋጅ በተቀመጠው መሰረት በህግ ተጠያቂ ይሆናል ብለዋል አቶ ኃይሉም። የጦር መሳሪያዎችን በተመለከተም አቶ ኃይሉ ከዚህ ቀደም ያስመዘገበም ሆነ ያላስመዘገበ ሁሉ በእጁ የሚገኘውን ማንኛውንም መሳሪያ ማስመዝገብ አለበት ስሉ ገልጸዋል። በክልላችን ያለ ነዋሪ መሳሪያውን የማስመዝገብ ግዴታ አለበት ማለት ነው። ማስመዝገብም ብቻም ሳይሆን ለጸጥታ የሚያስፈልግበት ሁኔታም ለመንግስትም፣ ለሌላ ሰዎቹም የሚያምናቸው ሰዎች አድርጎ ሰጥቶ ለጸጥታ ስራ እንዲውል እንዲያደርግ የሚያስገድድም ስለሆነ መሳሪያ እየተመዘገበ ይገኛል ማለት ነው። በዚሁ ደንብ መሰረት ነው የወጣው። የሚከለክላቸው የሚያስገድዳቸው ነገሮች አሉ። ከሚያስገድዳቸው ነገሮች ውስጡ አንዱ ይሄ የመሳሪያ ምዝገባን ይመለከታል ማለት ያስመዘግባል። ካስመዘገበ በኋላ ለሚያምነው ለሚያምነው አካል ለቤተሰብ አባልም ሊሆን ይችላል፣ ለጎረቤትም ሊሆን ይችላል። በዛ ማድረግ ይቻላል ማለት ነው። ነገር ግን ሕጋዊነቱን እስካሁን የተመዘገቡትም ያልተመዘገቡትም ጨምሮ ነው እያስመዘገብን ያላት ይሄ የክልላችንም በአጠቃላይ የሀገሪቷንም ሰላምና ደህንነት ለማረጋገጥ ይረዳል ማለት ነው። ሁለተኛ ሕዝቡ ተደራጅቶ መሳሪያውን ሁሉንም ነገር አዘጋጅቶ አገሩንም ቄውንም እንደዚሁም አካባቢውን የመጠበቅም ኃላፊነትን ስለሚሰጥ በዛ አግባብ ነው የሚመዘገበው ማለት ነው። በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የሚንቀሳቀሰው ማንኛውም ግለሰብ እሱን የሚገልጽ ህጋዊና የታደሰ የቀበሌ መታወቂያ፣ መንጃ ፍቃድ፣ ፓስፖርት ወይም የመስሪያ ቤት መታወቂያ ይዞ መንቀሳቀስ አለበት ሲሉ አሳስበዋል። አቶ ኃይሉም ህብረተሰቡ አካባቢውን በንቃት መጠበቅ አለበት ያሉት ኃላፊው አጠራጣሪ ነገር ካጋጠመው ለጸጥታ ኃይል ጥቆማ መስጠት እንዳለበትም አሳስበዋል። በቅርቡ የኢትዮጵያ ሕዝብ ተወካዮች ምክር ቤት የሀገሪቱን የጸጥታ ሁኔታ መሰረት በማድረግ በአገር አቀፍ ደረጃ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ